ኦሪት ዘፀአት ምዕራፍ ሃያ አንድ በፊታቸው የምታደርገው ሥርዓት ይህ ነው። ዕብራዊ ባሪያ የገዛህ እንደሆነ ስድስት ዓመት ያገልግልህ፣ በሰባተኛውም በከንቱ አርነት ይውጣ። ብቻውን መጥቶ እንደሆነ ብቻውን ይውጣ። ከሚስቱ ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ጌታው ሚስት አጋብቶት እንደሆነ። ወንዶች ወይም ሴቶች ልጆች ብትወልድለት ሚስቱና ልጆቿ ለጌታው ይሆኑ፣ እርሱም ብቻውን ይውጣ። ባሪያውም ጌታዬን፣ ሚስቴን፣ ልጆቼንም እወዳለው አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆቹ ይውሰደው፣ ወደ ደጁም ወደ መቃኑ ቀርቦ ጆሮውን በወስፌ ይብሳው፣ ለዘላለም ባሪያው ይሁነው። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርስዋ አትውጣ። ጌታዋን ደስ ባታሰኘው በዋጆ ይስደዳት። ስለ ናቃት ለሌላ ወገን ሰዎች ይሸጣት ዘንድ አይገባውም። ለልጁም ቢድራት ለሴት ልጆች የሚገባውን ያደርግላት። ከእርሷ ሌላም ቢያጋባው መኖሯዋን ልብሷንም ለምንጣፏም ተገቢውን አያጓልባት ይህንም ሦስት ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል ባይሸምቅበትም ነገር ግን እግዚአብሔር ድንገት በእጁ ቢጥለው የሚሸሽበት ስፍራ እኔ አደርግልሃለሁ። ሰው ግን ቢደፍር ባልንጀራውን በተንኰል ቢገድለው እንዲሞት በመሠዊያ አውጥተህ ውሰደው። አባቱን ወይም እናቱን የሚመታ ፈጽሞ ይገደል። ሰውን ሠርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል። አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል። ሁለት ሰዎችም ቢጣሉ አንዱም ሌላውን በድንጋይ ወይም በጡጫ ቢመታ ያም ባይሞት፣ ነገር ግን ታሞው በአልጋው ላይ ቢተኛ ተነስቶን በምርኩዝ ወደ ሜዳ ቢወጣ የመታው ንጹሕ ነው። ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት። ሰውም ወንድ ባሪያውን ወይም ሴት ባሪያውን በበትር ቢመታ ቢሞትበትም ፈጽሞ ይቀጣል። የተመታው ግን አንድ ወይም ሁለት ቀን ቢቆይ ገንዘቡ ነውና አይቀጣ። ሁለት ሰዎች ቢጣሉ ያረገዘችንም ሴት ልጁን እስክትጨነግፍ ቢገፏት ባትጐዳ ግን የሴቲቱ ባል የጫነበትን ያህል ካሳ ይስጥ፣ ፈራጆቹም እንደ ፈረዱበት ይክፈል። ጉዳት ግን ቢያገኛት ሕይወት በሕይወት፣ ዓይን በዓይን፣ ጥርስ በጥርስ፣ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል። ሰውም የባሪያውን ወይም የባሪያይቱን ዓይን ቢመታ ቢያጠፋውም ስለ ዓይኑ አርነት ያውጣው። የባሪያውን ወይም የባሪያይቱን ጥርስ ቢሰብር ስለ ጥርሱ አርነት ያውጣው። በሬም ወንድን ወይም ሴትን እስኪሞቱ ድረስ ቢወጋ በሬው ይወገር፣ ሥጋውም አይበላ። የበሬው ባለቤት ግን ንጹሕ ነው። በሬው ግን አስቀድሞ ተዋጊ ቢሆን ሰዎችም ለባለቤቱ ቢመሰክሩለት ባይጠብቀውም ወንድን ወይም ሴትን ቢገድል በሬው ይወገር፣ ባለቤቱ ደግሞ ይገደል። ከእርሱ ግን ካሳ ቢፈልጉ የሕይወትን ዋጆ የጫኑበትን ያህል ይስጥ ደግሞ ወንድ ልጅ ቢወጋ ሴትንም ልጅ ቢወጋ ይህንንም ፍርድ ያድርጉበት። በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት ሰላሳ የብር ሰቅል ለጌታቸው ይስጥ፣ በሬውም ይወገር። ሰውም ጉድጓድ ቢከፍት ወይም ጉድጓድ ቢቆፍር ባይከድነውም በሬም ወይም አህያ ቢወድቅበት የጉድጓዱ ባለቤት ዋጋቸውን ለባለቤታቸው ይክፈል፣ የሞተውም ለእርሱ ይሁን። የሰው በሬ የሌላውን በሬ እስኪሞት ድረስ ቢወጋ ደህናውን በሬ ይሽጡ፣ ዋጋውንም በትክክል ይክፈሉ፣ የሞተውንም ደግሞ በትክክል ይካፈሉ። በሬውም አስቀድሞ ተዋጊ መሆኑ ቢታወቅ ባለቤቱም ባይጠብቀው በሬውን በበሬው ፈንታ ይስጥ የሞተውም ለእርሱ ይሁነው።